የኢትዮጵያ መንግስት ወደ አስመራ ኤርትራ ተጉዞ የኦሮሞ ነጻነት ግንባርን ባነጋገረበት ወቅት ግንባሩ ወደ ሀገር ተመልሶ ሰላማዊ የፖለቲካ ትግልን እንዲያደርግ የቀረበ ጥሪ እንጂ ትጥቅን መፍታት ጉዳይ እንደ አጀንዳ የተነሳ እንዳልነበረ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ደኢታ አቶ ካሳሁን ጎፌ ዛሬ በሰጡት ጋዜጣዊ መግለጫ አስታውቀዋል። ትጥቅ ይዞ ሰላማዊ ትግል ማካሄድ እንዳይቻልም አቶ ካሳሁን አክሎ ገልጸዋል። ኦነግ ትጥቅን አስፈትቶ አንድ ሺህ 300 የሚሆኑ ሰዎች በኦሮሚያ ክልል በአርሲ ዞን በአርዲያታ የተሐድሶ ስልጠና በመከታተል ላይ እንደሚገኙ አቶ ካሳሁን ተናግረዋል። ቀሪዎቹን የኦነግ ሰራዊት በተመለከተ አቶ ካሳሁን እንዲህ ብለዋል። ሌሎችም በሀገር ውስጥ በተለይ ኦሮሚያና አጎራባች ክልሎች አካባቢ የታጠቁ በኦነግ ስም የሚንቀሳቀሱ ኃይሎች ትጥቅ የማስፈታት ጉዳይ ኦነግ አቋሙን እንደገና ፈትሾ ለነጻና ገለልተኛ ሰላማዊ የፖለቲካ ትግል በሩን ክፍት አድርጎ ውሳኔው እንደገና እንዲያጤን መንግስት ጥሪውን ያቀርባል። ይሄ በዋናነት ለ ኦነግም ለሀገራችንም ለሕዝባችንም ሰላምና ደህንነት ሲባል ተንከባክበን እዚህ ያደረስነው ሰላም አየር እንዲደፈርስ ስለማይፈለግ ሀገራችን ወደ ኋላ ቁልቁለት ጉዞ ላይ መግባት ስለማይገባትና ስለማይመጥናትም ጭምር ኦነግ ውሳኔውን አጢኖ የራሱን ጦር እንዲያስፈታ መንግስት ጥሪውን ያቀርባል። ካልሆነ ግን መንግስት የመንግስትነት ሚናው መወጣት ስለሚገባው የህዝቡን ሰላምና ደህንነት የመጠበቅ ኃላፊነቱን በአግባቡ መከወን ስለሚገባውና ስለሚጠበቅበትም ጭምር የፌዴራል የጸጥታ ኃይሎች ትጥቅ የማስፈታቱን ስራ የሚያከናውኑ መሆኑ ከግንዛቤ መወሰድ አለበት። ኦነግ ወደ አገር የገባው ትጥቅ ፈቶ ነው። የቀረውን ትጥቁንም መፍታት አለበት። ካልሆነ መንግስት ትጥቅ የማስፈታቱን ስራ ይሰራል የሚለውን የመንግስት አቋም የኦነግ አመራር እንዴት እንደሚመለከቱት ዲደብሊው ላቀረበው ጥያቄ የኦነግ ስራ የአስፈጻሚ ኮሚቴ አባል የልዑኩን መሪ እንዲሁም የድርድሩ ኮሚቴ አባል የሆኑት አቶ ኢብሳ ነገው ሲመልሱ በዚህ ጉዳይ ላይ በሚዲያ ከመከራከር ጉዳዩን የሚከታተል የተዋቀረው ኮሚቴ ቢመለከተው እንደሚሻል ገልጸው አመራሩ ከአስመራ ወደ አዲስ አበባ በምን አይነት አኳኋን እንደተመለሱም አስረድተዋል። ፎርሽር ጦርነት ቆመዋል፣ በሰላም እንታገላለን ተብሎ ነው የተገባው። ይሄ የማይካድ አይደለም። ወደ ትጥቅ ትግል እንመለሳለን ያለን የለም። በአንድ ጊዜ ሁለት ዛፍ እንወጣለን የሚልም ግምት የለንም። በዚህ በኩል ይሄኛውን ሁኔታ አስፈሰር ባለ መልኩ በኮሚቴ ውስጥ አንስተን ሶሉሽን እንፈልጋለን እንጂ ከእንግዲህ በኋላ በእኛ በኩል በሚዲያ የመከራከሩ ሁኔታ አስፈላጊ ነው ብለን እናምነ። በኢትዮጵያ መንግስትና በኦነግ መካከል የሚደረገውን ውይይት ለመከታተል የተቋቋመው ስምንት አባል ያለው ኮሚቴ በሚቀጥሉት ቀናት በዚህ ጉዳይ ላይ ለመምከር ሊገናኝ እንደሚችል የኮሚቴው አባል አቶ ኢብሳ ተናግረዋል። ትጥቅ መፍታት ወይም አለመፍታት የድርድሩ አካል ባይሆንም በሂደት የሚፈታ ጉዳይ ነው ሲሉም አቶ ይብሳ ገልጸዋል። ሂደት ሲባል አንደኛ ከኤርትራ ወደ ሀገር የተመለሰው ሰራዊት በሰላም ተመልሶ ካምፕ ነው ያለው። ሌላው ደግሞ ሂደት ተበታትኖ ነው የሚገኘው እንዴት ወደ ካምፕ ወይም ደግሞ ወደ ትሬኒንግ ሊገባ እንደሚችል ሎጂስቲክ ፕሮብሌም፣ ሌሎችም ሌሎችም ሁኔታዎች ለማሟላት ነው ሂደት የሚለው ተጨማሪ። በሰራዊቱ በኦሮሚያ ክልላዊ መንግስቱ ሰላምን የማስጠባቅ ወይም በሌላ ሁኔታ የመሰማረቱ ሁኔታ በሂደት በኮሚቴ የሚወሰን ነው። በሰራዊቱ ፍላጎት ላይ የተመረኮዘ ውሳኔ ነው የሚሆነው። ይሄ ይሄ ዶሮ የሚቀድመው እንቁላል ነው የሚቀድመው የሚለው ነገር ውስጥ ልንገባ አንፈልግም። መንግስት ታጥቀው የሚንቀሳቀሱ ከሱ ቁጥጥር ውጪ የሆኑ አካላት እንዲኖሩ እንደማይፈልግ በኦክስፎርድ ዩኒቨርሲቲ በአፍሪካ ጥናት ማዕከል ተመራማሪ ጄሰን ሞስሊ ለዲ ደብሊው ተናግረዋል። ስለዚህ መንግስት ያለው አማራጭ ይህን አለመግባባት ማስወገድ ወይም የታጠቀውን ኃይል ትጥቅ ማስፈታት ይሆናል ብለዋል። ለእኔ እውነተኛው ጥያቄ ከኦነግ ጋር የተቆራኙ ፖለቲከኞች ክልሉን ከሚመራው የኦሮሞ ዲሞክራሲያዊ ፓርቲ ጋር አብሮ ይሰራሉ ወይም ከሂደቱ ውጪ በመሆን የተቃዋሚ ፖለቲካ ፓርቲ ሆነው ይቀጥላሉ የሚለው ነው። ታጣቂ ቡድን ሆኖ መቀጠል አያዋጣቸውም። ታጣቂ ሆኖ ከቀጠሉ ራሳቸውን ከፖለቲካው ሂደት ያገላሉ።